በምክር ቤቱ አሰራርና አባላት ስነ ምግባር ደንብ አንቀጽ 17 ንዑስ አንቀጽ 3 መሰረት የቀረበውን እጩ ጠቅላይ ሚኒስትር ምክር ቤቱ በጭብጨባ እንዲያጸድቅልኝ እጠይቃለሁ። ዶክተር አብይ አህመድ የጠቅላይ ሚኒስትርነቱን ስልጣን ከቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከተረከቡ በኋላ ሰፋ ያለ ንግግር አድርጓል። አንድ ኢትዮጵያዊ አባት እንዳሉት እኛ ስንኖር ሰዎች፣ ስናልፍ አፈር፣ ስናልፍ ሀገር እንሆናለን። የትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር፣ ኢትዮጵያዊ ስንሞት ደግሞ ኢትዮጵያ እንሆናለን። ኢትዮጵያ የሁላችን አገር፣ የሁላችን ቤት ናት። በአንድ አገር ውስጥ የሀሳብ ልዩነት ይኖራል። የሀሳብ ልዩነት እርግማን አይደለም። ልዩነት እንዳለ ሆኖ መደማመጥና በመርህ ላይ ተመስርተን መግባባት ስንችል የሀሳብ ልዩነት በረከት ይዞልን ይመጣል። በሀሳብ ፍጭት ውስጥ መፍትሄ ይገኛል። በመተባበር ውስጥ ኃይል አለ። ስንደመር እንጠነክራለን። አንድነት የማይፈታው ችግር አይኖርም፣ አገር ይገነባልና። የእኔ ሀሳብ ካላሸነፈ ሞቼ ይገኛለሁ ማለት ግን እንኳን አገርን ሊያቆም ቤተሰብን ያፈርሳል። ያለችን አንድ ኢትዮጵያ ነች። ከየትኛውም የፖለቲካ አመለካከት በላይ አገራዊ አንድነት ይበልጣል። አንድነት ማለት ግን አንድ አይነትነት ማለት እንዳልሆነ ሊሰመርበት ይገባል። ዶክተር አቢይ በትምህርትና በሌሎች የኢኮኖሚ ዘርፎች የተመዘገቡና አሉ ያሏቸውንም ችግሮች ዘርዝሯል። በመቀጠልም መንግስት የዜጎች ሰላማዊ እንቅስቃሴ እንዳይስተጓጎል በጽናት ይሰራል። በተመሳሳይ ዜጎች ሀሳባቸውን ሲገልጹ ሰላማዊ በሆነ መንገድ መሆን ይገባዋል። የራስን ዴሞክራሲያዊ መብት እየጠየቁ የሌላውን መብት መጋፋት እርስ በርሱ ይጣረሳልና፣ ዴሞክራሲንም ያቀጭጫል። መንግስት ሕግን ማክበር አለበት፣ ማስከበርም ግዴታው ነው። ታጋሽነትም ኃላፊነቱ ነው። የመንግስት ታጋሽነት ሲጓደልም ዴሞክራሲን ይጎዳል። በሁለቱም አካሄድ የምናፍቀው ዴሞክራሲ ሊመጣ አይችልም። በውጭ ግንኙነት በኩል ከመላው ዓለም በተለይ ደግሞ ከጎረቤት ሀገሮች በጋራ የመልማትና የመተባበር አቅጣጫው እንደሚቀጥል የገለጹት ዶክተር አቢይ ስለ ኤርትራ ጉዳይ ተከታዩን ብለዋል። ከኤርትራ መንግስት ጋር ለዓመታት ሰፍኖ የቆየው አለመግባባት እንዲያበቃም ከልብ እንፈልጋለን። የበኩላችንም እንወጣለን። በጥቅም ብቻ ሳይሆን በደም ለተሳሰሩት የሁለቱ ሀገራት ህዝቦች የጋራ ጥቅም ሲባል ልዩነቶቻችንን በውይይት ለመፍታት ያለን ዝግጁነት እየገለጽ የኤርትራ መንግስትም ተመሳሳይ አቋም እንዲወስድ በዚሁ አጋጣሚ ጥሬን አቀርባለሁ። ባለፉት ዓመታት ስለተከሰቱ የፖለቲካና የጸጥታ አለመረጋጋት አስመልክተውም ባለፉት ዓመታት እንደ መንግስትም እንደ ዜጎችም ከዴሞክራሲ ባህላችን አለመዳበር ጋር ተያይዞ በታዩብን እጥረቶች በዜጎቻችን ህይወትና በግልም በጋራም ንብረቶቻችን ላይ ቀላል የማይባል ጉዳት ደርሷል። ይህንን ሁላችንም ማስቀረት እንችልና ይገባንም ነበር። በተለያየ ጊዜ መስዋዕትነት ለከፈሉ የመብት ተከራካሪዎች፣ ፖለቲከኞች በቅጡ ሳይባርቁ ሕይወታቸው ለተቀጠፈ ለውጥ ፈላጊ ወጣቶች፣ ለስነ ልቦናዊ እና አካላዊ ቀውስ ለተዳረጉ ቤተሰቦችና ግለሰቦች ከልብ የመነጨ ይቅርታ እጠይቃለሁ። እንዲሁም ሰላም ለማስከበር እና ሕገ መንግስታዊ ግዴታቸውን ለመወጣት ሲንቀሳቀሱ ሕይወታቸውን ላጡ የጸጥታ ኃይሎች አባላት ለከፈሉት መስዋዕትነት ያለኝን አድናቆትና አክብሮት ለመግለጽ እፈልጋለሁ። ዶክተር አብይ አህመድ በምክር ቤቱ ፊት ቃለ መሐላ ከፈጸሙ በኋላ ወዲያውኑ ወደ ጽህፈት ቤታቸው በመሄድ ስራቸውን በይፋ ጀምረዋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም